ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25ና በ31 ሜትር ባንድ አጭር ሞገድ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልንን የተከበራችሁ አድማጮች እንደምናምሽታችኋል። የቅዳሜ ጥቅምት 6 2008 ዓ.ም ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ይታየነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንደ ወትሮው እንጀምራለን። ከዚያም ኢትዮጵያ ውስጥ በእስር ላይ ስለሚገኙት ልዩ የልብ ሐኪም ስለ ዶክተር ፍቅሩ ማሮ ጉዳይ ትናንት አርብ የጀመርነውን ልዩ ዝግጅት እንቀጥላለን። በሁለተኛው አጋማሽ እንደተለመደው በምርጥ የእንግሊዝኛ ዜማዎች እያዝናና ናችሁ እናመሽና አራት ሰዓት ላይ እንሰናበታለን። መልካም ምሽት እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማእግዜር ነኝ። ወደ አውሮፓ የሚፈልሱና የሚሰደዱ ሰዎች ጉዳይ የጋራ ትብብር ያስፈልገዋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን ገለጹ። ሚስተር ባን በዛሬ ዕለት በሮም ጣሊያን፣ በሚገኘው ሴንት ኤጂዲዮ ጣቢያ ከስደተኞቹና ከህፃናት ልጆቻቸው ጋር ተገናኝተዋል። የእነዚህ ቤተሰቦች ሁኔታ ልብ የሚሰብር ነው ሲሉ የገለጹት የመንግስታቱ ድርጅት ዋና ጸሐፊ የዓለም መሪዎች የስደተኞቹን ሁኔታ አስመልክቶ የሚወስዷቸው ውሳኔዎች ርኅራሄ የተሞላባቸው እንዲሆኑ ጠይቀዋል። የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በዛሬ ዕለት ባወጣው መግለጫ የአውሮፓ ህብረት ሀገሮች ድንበራቸውን ከማስጠበቅ በላይ ለስደተኞች ሁኔታ ትኩረት እንዲሰጡ አሳስቧል። በምዕራብ አፍሪካ የእስልምና አማጺው ቡድን ቦኮ ሃራም ጋር የተያዘውን ጦርነት የሚያግዙ የዩናይትድ ስቴትስ ወታደሮች ካሜሮን መግባታቸው ተገለጸ። የዩናይትድ ስቴትስ ጦር የአፍሪካ እዝ አፍሪኮም መሪ ጀነራል ዴቪድ ሮድሪጌዝ አሜሪካ ቃል ከገባችው 300 ወታደሮች ሰባ የሚሆኑት መዝመታቸውን ገልጸዋል። ወታደራዊ አማካሪዎቹ ወደ ምዕራብ አፍሪካ ያመሩት ዘመናዊ የጦር መሣሪያዎችንና ቁሳቁሶችን ይዘው እንደሆነም ተናግረዋል። አሜሪካዊ ወታደሮቹ የቻድን የካሜሩንን፣ እንደዚሁም የናይጄሪያ ኒጀር፣ እና ቤኒን መንግስታት በቦኮ ሐራም ላይ ያጠናከሩትን ዘመቻ እንደሚያግዙ ጄኔራል ሮድሪጌዝ ገልጸዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁን ከማገኘታቸው አስቀድሞ በፍልስጤማውያንና እስራኤላውያኑ መካከል ግጭቱ ተባብሷል። እስራኤል በምስራቅ ኢየሩሳሌም የሙስሊሞች አልአቅሳ መስጊድ አካባቢን የመቆጣጠር እቅድ አላት የሚል ወሬ በመዛመቱ ሁኔታው ተካሮ ወደ ግጭት አምርቷል። የጸጥታው ሁኔታ መደፍረሱን ተከትሎ የእስራኤል ወታደሮችና የፖሊስ ኃይል በስፍራው ተሰማርተዋል። በሌላ ዜና በሚላን ኤክስፖ የምግብ ዋስትና ጉባኤ ላይ በዛሬው ዕለት የተካፈሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የከባቢ አየር ለውጥ በርካታ ሰዎችን ለምግብ እጥረትና ለችግር ዳርጓል ሲሉ የሁኔታውን አሳሳቢነት ገልጸዋል። በፍጹም እንዳትዘናጉ ሲሉ ለዓለም መሪዎች ያሳሰቡት ኬሪ የከባቢ አየር ለውጥ ከረሃብና ከብት እርባታ እንደዚሁም ከግብርና መስተጓጎል ያለፉ ብዙ ዋጋ የሚያስከፍሉ መዘዞች አሉት ብለዋል። ኢራን በቅርቡ የሞከረችው የረጅም ርቀት ተምዘግዛጊ ሚስል የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትን ውሳኔ አይጥስም ስትል አስታወቀች። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ በዛሬው ዕለት የሚስል ሙከራው ሕግን የጣስ አይደለም ብለዋል። ዩናይትድ ስቴትስና ፈረንሳይ የሚስል ሙከራው የመንግስታቱ ድርጅት ውሳኔ 2231ን ይጻረራል ሚስሎቹም ቢሆኑ የኒኩሌር እርሳስ እንዲሸከሙ የተሰሩ ናቸው ሲሉ ተቃውመዋል። የኢራኑ የውጭ ጉዳይ ሚኒስትር ከኒኩሌር ጉዳዮች ወጣ ብለው ማስተያየት ሰጥተዋል። በቴህራን በቁጥጥር ስር የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ረዚያን ጉዳይ በሰብአዊ ርኅራሄ እልባት ያገኛል ሲሉ ገልጸዋል። ረዚያን በስለላ ወንጀል ጥፋተኛ ተብሎ በቅርቡ ብይን ተሰጥቶበታል። ካለፈው ዓመት ጀምሮ በቁጥጥር ስር ይገኛል። በስተመጨረሻም የራሻው ጠቅላይ ሚኒስትር ሀገራቸው በሶሪያ የምታካሄደው ወታደራዊ ዘመቻ የእስላማዊ ቡድኑ አይሰስ በብሔራዊ ጥቅሟ የደቀነውን ፈተና ለማዳከም እንጂ ፕሬዚዳንት ባሻር አልአሳድን በስልጣን ለማቆየት ያለም አይደለም ብለዋል። ለሩሲያ ቴሌቪዥን ጣቢያ ቃለ ምልልስ የሰጡት ዲሜትሪ ሜድቬዴቭ ሶሪያን ከአይሰስ ውጪ ማንም ቢመራት ሞስኮ ግዴላትም ብለዋል። ብቸኛው መስፈርት ሶሪያ የሰለጠነና ተቀባይነት ያለው አመራር ያሻታል ሲሉ አክለዋል፣ ዲሚትሪ መድቬዴቭ። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25ና በ31 ሜትር ባንድ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አዲስ አበባ ውስጥ በእስር ላይ የሚገኙት የልብ ቀዶ ሕክምና ስፔሻሊስቱ የዶክተር ፍቅሩ ማሩ ጉዳይ ላይ ወዳ ተኮረውና ከትናንት ወደ ቀጠለው ልዩ ቅንብር እናልፋለን። አሁን ሰሎሞን አባተ ነው ያዘጋጀው። በችሎት ፊት የክሱ ጭብጥ ምንድን ነው? እርሳቸው ስለ ክሱ ምን አሉ? ጠበቃቸው የነገሩኝን ላካፈል። የህክምና እቃዎች ያስገብተው ከሱ ጋር በተያያዘ ያቀረበባቸው ክስ ነበርና ያ ክስ እንዲቋረጥ ተደርጓል። ከዚህ ቀደም የቀረበባቸው ክስ እሱ ክስ የተቋረጠው ክስ ከመንግስት ባለስልጣኖች ጋር በጥቅም ግንኙነት ስለነበራቸው ነው ተብሎ የመንግስት ስራን በማያመች መንገድ መምራት በሚል የሙስና ወንጀል ነው የተከሰሱት እና እሳቸው በዚህ ጉዳይ ላይ ተጠይቀው ምንድን ነው የሰጡት መልስ ለፍርድ ቤቱ እሳቸው ወንጀሉን አልፈጸምኩም ብለው ክደውን የተከራከሩት። እርስዎ እንደ ጠበቃ የእምነት ክህደት ቃል በተሰጠበት ጊዜ ነበሩ ችሎቱ ላይ? አዎ ነበርኩኝ። ከዶክተር ፍቅሩ ማሩ ጠበቆች አንደኛው አቶ አበበሸቱ ናቸው። እርሶ የህግ ጠበቃም በመሆኑ ልምዱም ያሉት በመሆኑ በክርክሮቹም ላይ የተገኙ በመሆኑ በመሆኑና የአቃቤ ህግንም ክርክር የሰሙ በመሆኑ ብይኑ ምን ይሆናል ብለው ነው የሚጠብቁት? ምንድን ነው አሁን ከዳኞች የሚጠብቁት እርሶ? አስቸጋሪ ጥያቄ ነው። እንግዲህ የቀረበውን የሰነድና የሰው ማስረጃ እኔ አይቻለሁ። ዝርዝር ውስጥ መግባት አልፈልግም። በቀረበው የሰነድና የሰው ማስረጃ እኔ እንዳየሁት ከሆነ ተከሳሹ አሁን በቀረበባቸው ክስ ጥፋተኛ የሚያስፈላቸው ነው ብዬ አላምንም። ስለዚህ ፍርድ ቤቱ እኔ ኤክስፔክት ማድረገው ፍርድ ቤቱ በነጻ አሰናብታቸዋል ብዬ ኤክስፔክት አደርጋለሁ። ግን ዞሮ ዞሮ እንዳልኩ ይሄ የእኔ ኤክስፔክቴሽን ነው። ነገር ግን ፍርድ ቤት ነው በዚህ ጉዳይ ላይ የመጨረሻ እንትን ያለው ፍርድ ቤት ነው። ፕሮፌሰር ላርስ ዊክላንድ ስዊድን ውስጥ የሚገኝ አንድ ሆስፒታል ሜዲካል ዳይሬክተር የዩኒቨርሲቲ መምህርም ናቸው። ከዶክተር ፍቅሩ ጋር አብረው ሰርተዋል። በክሱ ላይ ስለተጠቀሱት የሕክምና መገልገያዎችና ስለ አገኛኘታቸውም አውቃለሁ የሚሉትን ነግረውኛል። ሁለቱ የልብ ሐኪሞች መጀመሪያ የተገናኙት አዲስ አበባ ነበር የዛሬ ሰባትና ስምንት ዓመት። እናም የዶክተር ፍቅሩና የፕሮፌሰር ላርስ ግንኙነት ላቅ ወዳለቁም ነገር ዘለቀ። ከዚያ በኋላ አዲስ አበባ ውስጥ የልብ ቀዶ ሕክምና ሆስፒታል ለመክፈት ወሰንን። እኔም ወደ አገሬ ከተመለስኩ በኋላ የስዊድን ባለሙያዎችን ቡድን አስተባበርኩና ከግማሽ ዓመት በኋላ አዲስ አበባ ገባን። እናም የልብ ቀዶ ህክምና መስራት ጀመርን። ከስዊድን ብዙ መሳሪያ ይዘን ነበር ወደ ኢትዮጵያ የገባ ነው። ያኔ ታዲያ ዶክተር ፍቅሩ የልብ ህክምናውን ሆስፒታል ስራ አስጀምረው ነበር። ለመጀመሪያ ጊዜ ወደዚያ እንደሄድኩ ብዙ የልብ ቀዶ ሕክምና የሚያስፈልጋቸው የልብ ህሙማን ሲሞቱ አይቻለሁ። ለዚህ ነው ሕክምና የሚያስፈልጋቸውን ወጣቶች ለማከም ወደዚያ ለመሄድ የወሰንኩት፣ ምክንያቱም እኔ የልብ ቀዶ ሐኪም ነኝ። ፕሮፌሰር ዊክላንድ ላርስ አዲስ የልብ ሕክምና ሆስፒታል ሲቋቋም ድጋፍ ከሰጡ በሙያቸውም እንደ ግብረ ሰናይ ግለሰብም ለጥንካሬው አስተዋጽኦ ካደረጉ ሰዎች አንዱ ናቸው። ስ አዎ፣ ለመጀመሪያ ጊዜ ስንነሳ ተሳተፊያለሁ፣ የሕክምና ማሽኖቹን ስንረዳ፣ በመሳሰሉት። አዎ፣ ከተለያዩ የስዊድን ሆስፒታሎች አሮጌ መሣሪያዎችን ለማግኘት አስተባብሬያለሁ። ዶክተር ፍቅሩ ከታሰሩ በኋላ ፕሮፌሰር ላርስ ወደ ኢትዮጵያ አልተመለሱም። ዶክተር ፍቅሩ ስላሉበት ሁኔታና ስለተፈጠረው ሁሉ ያውቁ እንደሆነ ጠየኳቸው። አዎ አውቃለሁ። ስለ ቦርሳዎቹ ስዊድን ውስጥ አገልግሎት ላይ የዋሉ በልብ ቀዶ ሕክምና ወቅት ለመሳሪያ የምንጠቅምባቸው ቢልቃጦች ወይም ቲዩቦች ናቸው። እኔ በነጻ ያገኘኋቸው ከዩኒቨርሲቲ ሆስፒታሉ የተሰጡኝ ቲዩቦች ናቸው። ወደ ሆስፒታሉና ወደ ዶክተር ፍቅሩ ጤና ደግሞ መለስ ብለን ጥቂት እንመልከት። የአዲስ የልብ ሕክምና ሆስፒታል ምክትል ዋና ዳይሬክተር አቶ ሙላቱ ሲሳይን አግኝቻለሁ። በቅድሚያ እስኪ ዶክተር ማሩ ስላሉበትና ስለ ጤናቸው ይንገሩኝ። የጤናቸው ሁኔታ እንግዲህ በክትትል ላይ ያንን ፍቃድ አግኝተው ክትትል እንደሚያደርጉ አውቃለሁኝ። ከዚህ በላይ ብዙ መረጃ የለኝም፣ ግን ያሉበት ሁኔታ ጥሩ ነው ብሎ ለመናገር ያስቸግራል። የሕጉ ሁኔታስ እንዴት እየሄደ ነው? እርስዎ በቅርብ ይከታተላሉ። ከዚህ ከሆስፒታልም ጋር በአመራር ደረጃ ያሉ ሰው ስለሆኑ ከአንዴም ሁለት ጊዜ በፍርድ ሂደታቸው ላይ ተገኝቼ የፍርዱንም ሂደት ለማየት ሞክሬ ነበር። ከቀጠሮ ቀጠሮ ነው የሁለት ሶስት ቀጠሯቸው የነበረው የተሰጠ ብይን የለም። ይቀርባሉ ቀጠሮ ነው የነበረው። ያየሁት ሁኔታ እና እሳቸው ጉዳዩ ተለይቶ እንዲታይላቸው አቤቱታ ሲያቀርቡ ሰምቻለሁ። ምን ማለታቸው፣ እነ ተብለው ነው የተከሰሱት። እና አዎ በሌሎች መዝገብ ከእነሱ ጋር እነ ተብሎ መከሰስ የለብኝም፣ በዛም መታየት የለበትም። እኔ ጉዳይም ከታየ ለብቻ መታየት አለበት ብሎ አቤቱታ ሲያቀርቡ ሰምቻለሁ። በቀረበ እዛ በነበርኩበት ከቡድን ክሱ የእኔ ጉዳይ መውጣት አለበት ነው የሚሉት። አይመሳሰልም። ስለዚህ ከቡድን ክሱ ለብቻዬ ተነጥሎ መውጣት አለበት እንደዚሁ። አግኝተዋቸው ያውቃሉ? ከታሰሩ በኋላ ዶክተር ፍቅሩን አንድ ቀን አግኝቻቸዋለሁኝ። እኔም ድሮ በአንድ ቦርድ አባል ሆነን ሰርተናል። የነበራቸው ኢነርጂ የነበራቸው ሀይል ብቻ ኤ ሊትል ቢት ስትሮንግ ናቸው፣ በጥሩ ሁኔታ ላይ ናቸው። ግን ከዛ ቀንሰዋል ሊ ጉዳት ይታየኛል። ግን መቼም እዛና ውጭ ያለን ሰው አንድ አድርጎ ማየት ከባድ ነው። እንደውም ስትሮንግ ነው ብሎ ማለት ይቻላል። ያንን ያለበት ሁኔታ የተገናኛችሁ ጊዜ ምን ተባባላችሁ? ምን አልሆት። ተስፋ ያደርጋሉ እንደሚወጡ ብዙ ያወራ ነው። ስለ ስራው ነው ከስራው ጋር በተገናኙ ነገሮች በሱራው ዙሪያ ያሉትን ነው እንጂ በእንደዚህ አይነቱ ነገሮች ላይ አልተወያየንም። በስለ ህጉ ዙሪያ በስርአቱ ዙሪያ እንደው እርስዎ አስተዳዳሪም ስለሆኑ፣ ማለት ዳይሬክተርም ስለሆኑ የሆስፒታሉ ቀርቦባቸዋል በተባሉ ከተባሉ ክሶች ጋር በተያያዘ የሚያውቁት ነገር አለ እንደ እርስዎ ኦፊሻሊ የተከሰሱባቸውን ጉዳዮች አናቅም፣ ግን እዚህ አካባቢ ኢንፎርማሊ ዲስከስ እናደርጋለን። በምናደርግበት ጊዜ ግን ጀስት ተይዘው ሲገቡ ተገኙ የተባሉ እቃዎች ኤኒበዲ ይዟቸው የሚገባዎች እንደሆኑ ነው የማውቀው። ግላቦች ናቸው የኦፕን ቸስት ሰርጀሪዎች ሲሰሩ ደረት ተከፍቶ የልብ ቀዶ ጥገና ሲደረግ የሚገለገሉባቸው የእጅ ግላቦች ናቸው። ጓንቶች፣ የእጅ ጓንቶች ናቸው። ከእነሱ ጋር ፍሪንጆች አሏቸው። ለዛው የተለያየ መድኃኒት መስጫም እና እንዲህ አይነት ሴቶች ናቸው። እኔ ከዚህም አዲስ ልብ ሕክምናም ከመግባቴ በፊት ላለፉት አምስትና ስድስት ዓመታት በሕክምና ዙሪያን ያሉትንም ህጎች አውቃቸዋለሁ። ብዙ የሕክምና ውቃዎችና መድኃኒቶች ከቀረጥ አልባ በሚባል ደረጃ የሚገቡ ናቸው። ቀረጣቸውም ይሄን ያህል የሚነካ አይደለም። ስለዚህ ከጉሙሩክ ባለስልጣኖች ወይም ሰራተኞች ጋር ግንኙነት ሊያስፈጠር የሚችል ሁኔታ የለውም። መድኃኒት ከቀረጥ ነጻ የሚገባ ቁሳቁስ ነው። የህክምናም ዕቃ አምስት ፐርሰንት ነው ታክሱ እና ያን ያህል ለዛ ግንኙነት ያበቃ የታክስሬትም የለውም እና እኔ እንዴት አንድ አልገባኝም። የተባሉትን ዕቃዎች በእርዳታ ያሰባሰብኩት እኔ ነኝ ወዳሉኝ ወደ ፕሮፌሰር ላርስ ወደ ስዊድን ደወልኩኝ። ለመሆኑ የተያዙትን የህክምና መገልገያዎች ዋጋ ያስታውሱ ከሆነ ምን ያህል ይሆናል? አልኳቸው አነስተኛ ዋጋ ያላቸው ናቸው። እኛ እኮ ወጣም ወረደ የምንጥላቸው ናቸው። ክሱ እንዲሰረዝ ዶክተር ፍቅሩን በነፃ እንዲለቀቁ የጎተጎቱ ካሉ ወገኖች መካከል ቀደም ሲል ያነሳኋቸው ዶክተር አኒካስ ማርስ ለምን እንዲህ ብለው እንደሚጠይቁ ነግረውኛል። በመጀመሪያ ደረጃ ከዘጠና ሁለቱ ክሶች እርሳቸው የተከሰሱት በአንዱ ብቻ ነው። እርሱም ቢሆን አስተዳዳራዊ ጉዳይ ነው ተብሎ ከመያዛቸው ከሶስት አመት በፊት የተዘጋ ነው። በአጋጣሚ ሆኖ እነዚያን ርካሽ የሆኑ እቃዎች ይዘው ሲገቡ፣ በነገራችን ላይ ክፍት የልብ ቀዶ ሕክምና የምንሰራ ሁላችንም የምናደርገው ነው። ሰነድ ተረሳ፣ እቃውም ተወረሰ እንጂ ስዊድን ይዘውት አልተመለሱም። ጉቦ ሰጡ ተብለው ቢከሰሱም ያንን ማረጋገጥ የሚችል ማስረጃ የለም። ዶክተር ስማርስ በተጨማሪም ዶክተር ፍቅሩን በደንብ እንደሚያውቋቸው ነው የሚናገሩት። በጭብጥ ደረጃ ካሉት ነጥቦቻቸው በተጨማሪ የዶክተር ፍቅሩን የራሳቸውን ተክለ ሰብዕናም እንዲህ ሲሉ ነው ያጫወቱኝ። ዶክተር ፍቅሩን የምናውቅ ሰዎች መደለያ የሚባል ነገር ምንም አይነት ይሁን አጥብቀው የሚጠሉ ሰው እንደሆኑ እናውቃለን። ኢትዮጵያ ውስጥ ጉቦ ሰጥቶ አንድ ነገር ለማሰራት ወይም ለመደለል የሚደረጉ ጥረቶች ሊኖሩ ይችላሉ። ለዶክተር ፍቅሩ ግን እንዲህ አይነት ምግባር የሕይወታቸው መመሪያ ወይም እምነት አይደለም። እርሳቸው ይህንን ሆስፒታል ለኢትዮጵያውያን አገልግሎት መስጠት በሚችልበት ሁኔታ ለማሟላት እየጣሩ የነበሩ ሰው ናቸው። በአዲስ የልብ ህክምና ሆስፒታል ውስጥ የዶክተር ፍቅሩን በአካል መኖር አስፈላጊነት ፕሮፌሰር ላርስ አበርትተው ነው የሚናገሩት። አዎ የእርሳቸው መኖር በጣም አስፈላጊ ነው። ለምሳሌ እኛ ቡድናችን ከእንግዲህ ወደዚያ ልንሄድ አንችልም። የመጨረሻውን ቀዶ ህክምናችን ያደረግነው በየካቲት ሁለት ሺህ አምስት ዓመተ ምሕረት ነው። ያለ ዶክተር ፍቅሩ ማሩ ያንን ስራ መሥራት የሚቻል ነገር አይደለም። ያለ እርሳቸው እኔም አልሄድም። ማንም አይሄድም። የእርሳቸው መኖር ለአዲስ የልብ ህክምና ሆስፒታል እጅግ አስፈላጊ ነገር ነው። ባላቸው የልብ ቀዶ ሕክምና የሙያ አይነት ኢትዮጵያ ውስጥ ያሉ ብቸኛ ባለሙያ ናቸው በሚባሉት በዶክተር ፍቅሩ ማሩ ጉዳይ የግል ሆስፒታሎች ማኅበር ለሥነ ምግባርና ጸረ ሙስና ኮሚሽን ደብዳቤ ጽፏል። ደብዳቤውን ለጠቅላይ ሚኒስትር ጽሕፈት ቤት፣ ለውጭ ጉዳይ፣ ለፍትሕ፣ ለጤና ጥበቃ ሚኒስቴር መሥሪያ ቤቶችና ለዳያስፖራ ዴስክ ግልባጭ አድርጓል። የደብዳቤያቸው ሐሳብና ጥያቄያቸው ምንድን ነው? የማኅበሩ ፕሬዚደንት ዶክተር ሲሳይ ማሩ በነገራችን ላይ የአባት ስም ሞክሸነት እንጂ ዶክተር ፍቅሩና ዶክተር ሲሳይ ዝምድና የላቸውም። ሲሳይ ማሩ ጆፋና ፍቅሩ ማሩ ወርዶፋ ናቸው። ወደ ዶክተር ሲሳይና የማኅበራቸው ደብዳቤ እንመለስ። እንግዲህ ይህንን ደብዳቤውን የጻፍንበት ምክንያት እኛ፣ አሁን አንድ ሰው በህግ ተጠያቂ በሚሆንበት ጊዜ የራሱ አካሄድ አለው። ያ እዛ ውስጥ ኢንተርቪን ለማድረግ አይደለም። ግን ግለሰቡ አንደኛ በማህበራችን በኩል መስራች ናቸው። መስራች ብቻ አይደለም፣ በህግ ስር እስከሆኑ ድረስ ምክትል ሊቀመንበር ሆነው ነበር የሚሰሩት እና ብዙ ራሱ ከጤና ጥበቃ ሚኒስትር ጋር ከምግብና መድኃኒት ቁጥጥር ባለስልጣን ጋር ከተለያዩ የመንግስት አካላት ጋር ማህበራችን ጥሩ ግንኙነት እንዲኖረው ከፍተኛ ጥረት ያደርጉ የነበሩ አባላችን ናቸው። ሌላው ቀርቶ አባይ ወንዝ ላይ እየተገነባ ያለው የህዳሴው ግድብም የሆስፒታል አሶሲሽንን ሜምበር የሆኑትን ሆስፒታሎች በማስተባበር ለዛ ሁሉ ትልቅ አስተዋጽኦ እንድናደርግ ያደርጉ የነበሩ አባላችን ናቸው። ከዚህ ባለፈ ግን ሞር ፕሮፌሽናል በሆነ መልኩ እሳቸው የከፈቱት ሆስፒታል በሀገራችን በአይነቱ ለመጀመሪያው ነው። እንዲሁ በአይነቱ የመጀመሪያው ምናምን ለማለት ሳይሆን ምንድ ነው ለዚህ ሕክምና አሁን ፔስ ሜከር እንደዚህ ለማድረግ ሰዎች ከሀገር ውጭ እየሄዱ ብዙ የውጭ ምንዛሪ የሚያወጡበትን ሰዎች ለክትትል ራሱ ብዙ እንደዛ አይነት ነገር የሚያደርጉበትም እሳቸው እዚሁ ራሳቸውም እንደገና ደግሞ ከውጭ ሀገር ከስዊድን ሀገር በተለይ የሚያመጧቸው ሐኪሞች እየረዱ ብዙ ሕክምና እየተደረገ ነው። ከዛ አንጻር ነው እንግዲህ የእሳቸውን አሁን ፔስ ሜከር ያሉኝ እንደው ለአድማጮቻችን ግልጽ እንዲሆን ያህል ደብዳቤያችሁ ላይ በገለጻችሁት መሰረት የልብ ምትን ለማስተካከል የሚያስችል አገልግሎት ነው ወይም ያንን ለማስተካከል የሚችል አገልግሎት እና በልብ ዙሪያ በልብ ሕክምና ዙሪያ ከፍተኛ የሚባሉ ውጭ ሀገር እየሄዱ ህመምተኞች መታከም አለባቸው የሚባሉትን ሁኔታዎች እዚሁ የትራንስፖርትም የምንም ወጪ ሳይኖር የውጭ ምንዛሬም ፍላጎት ሳይኖር እሳቸው እየተከታተሉ እንትን ያደርጋሉ እና ሌላው ነገር ከዩኒቨርሲቲዎችም ከአዲስ አበባ ዩኒቨርሲቲ ከሜዲካል ፋክልቲም ሳይቀር ሐኪሞች እየመጡ ትምህርት እያገኙበት ያለ ሴንተር ነው። ትንሽ ሴንተር ብትመስልም ግን ትልቅ ስራ እየተሰራበት ያለ ነው። እሳቸውም ትልቅ ስራ በህክምናው ዘርፍ ዙሪያ ትልቅ ስራ እየሰሩ ስለሆነ አሁንም ደግሞ እዛው አካባቢ ካሉ ኮሌጆቻችን እንደምንረዳው እዛው ከእሳቸው ጋር የሚሰሩ ሐኪሞች እነዚህ ኦልሬዲ እሳቸው የሚከታተሏቸው የነበሩ ፔሸንቶችም ጉዳት እየመጣባቸው ስለሆነ የእሳቸው በስራ ላይ መገኘት ይህን ነገር ከህመምተኛ አንጻር እኛ ለፔሸንት ካለን ኮንሰርን አንጻር ይህን ችግር ይፈታል የሚል ነገር ስላለ ነው። ዶክተር ሲሳይ ጥያቄያችሁ ምንድን ነው? የእኛ ጥያቄ ባለሙያ ልትሆን ትችላለ፣ ግን ባለሙያ የሆነ ሰው በህግ የሚያስጠይቀው ነገር ካለ በህግ አይጠይቅ አንልም። እኛ ያ እንዳለ ሆኖ ግን እኛ ቱ ዘ ኤክስቴንት አሁን እዛው አንደር ከስተዲም እንኳን ሆነው እየመጡ መርዳት ይችላሉ ወይ የሚል ጉጉት ሁሉ አለን። እዛው በህግ ቁጥጥር ስርም ሆነው እንደው እሳቸው ካላቸው ፍላጎትም የእሳቸው ለስራው ካላቸው ፍቅር አንጻር፣ ሰውን ለመርዳት ካላቸው ፍቅር አንጻር ያንን ቢያደርጉ የሚል ሁሉ እንትን አለን። ለምንድን ነው ይህንን ጥያቄ ያነሳሁት? ዶክተር ሲሳይ ደብዳቤያችሁ ሲዘጋ በመጨረሻው አንቀጽ ላይ የሚለው በአሁኑ ሰዓት ዶክተር ፍቅሩ ማሩ እስር ቤት በመሆናቸው እነዚያ ከላይ የተዘረዘሩት ብዙ የህክምና አገልግሎቶች ዘርዝራችኋቸዋል። አሁን ቅድም እርሶም የገለጿቸው ብዙዎቹ ማለት ነው የህክምና አገልግሎቶች በሀገራችን እየተሰጡ አይደለም። በመሆኑም የልብ ታካሚዎች ለከፋ የጤና ችግር የተጋለጡበት ሁኔታዎች እንዳሉ ለሁሉም የሆስፒታል ባለቤቶችና ለህብረተሰቡ ግልጽ እየሆነ መጥቷል። እኛም እንደ ዜጎችና እንደ ባለሙያዎች የጤና አገልግሎት ክፍተት እያሳሰበን በመሆኑ ጉዳዩን ለሚመለከተው የመንግስት አካል ለማቅረብ ተገደድን ይልና ደብዳቤው የኒህን ታላቅ ኢትዮጵያዊ አስተዋጽኦ ከግምት በማስገባትና ህብረተሰቡ ዶክተር ፍቅሩ ማሩ በመታሰራቸው ምክንያት የደረሰበትን ከህክምና እጦት የመነጨ መንገላታት ታሳቢ በማድረግ አስፈላጊው የመንግስት ትብብር ይደረግላቸው ዘንድ በትህትና እንጠይቃለን ነው የሚለው ደብዳቤው። ለመንግስት ያቀረባችሁት ጥያቄ ግልጽ አይደለም። ምንድን ነው የምትፈልጉት ከመንግስት አንደኛ እንዲህ ይደረግ ሁለተኛ እንዲህ ይደረግልን ሶስተኛ እንዲህ ይደረግልን ብላችሁ አይደለም ያቀረባችሁት ጥቅል ነው ከመንግስት የመንግስት ትብብር ይደረግላቸው ነው የሚለው ምን ላድርግላችሁ ቢል መንግስት ምንድን ነው መልሳችሁ ምን ያዘጋጃችሁ ጥያቄ አለ ተጨባጭ ሆነ እኛ ጥያቄያችንማ ግልጽ ነው እኮ እንደዛ በምንልበት ጊዜ በምንልበት ጊዜ ግለሰቡን ወደ ስራቸው የሚመለሱበት እኛ ካለው እኛ አሁን ያየነው በእኛ በኩል ያለውን በሕክምናው በኩል ያለውን ክፍተት ነው። በሕክምናው ካለው ክፍተት አንጻር አሁን እሳቸው ሲያገለግሉ የነበሩት ላለፈው ስድስት ዓመት ነው። በዚህ መካከል ለምሳሌ ሰዎች ከስራቸው የሰለጠኑ ሰዎች እና ስራውን በመጠኑ ሊሰሩ የሚችሉ ሰዎች ሊኖሩ ይችላሉ፣ ግን እንደ እሳቸው ኤክስፐርት ሆነው መስራት የመቻል ችግር አለ። ሌላው ነገር ደግሞ መስራት መቻሉ ብቻ ሳይሆን እሳቸው በቦታው ላይ በሚሆኑበት ጊዜ አንዳንድ ኮንታክት አድርገው ተገናኝተው ለምሳሌ ውጭ ሀገር የሚያስገቧቸው የሕክምና መገልገያዎች ከነዚህ ከዚሁ ከሕክምና ጋር በተያያዘ ያለው እኩል የሚመች አይሆንም። ስለዚህ እንግዲህ ይሄንን ነገር በተመለከተ እኛ መንግስት መሀሪ ነው፣ ምህረትም ተደርጎላቸው እሳቸው በሕክምና ስራቸው ላይ ቢመለሱ ትልቁ ደስታችን ነው። ያንን የምንጠይቀው እስኪ እንዲያው የሰብእናን ጉዳይ እናንሳ አልኳቸው እና ዶክተር ሲሳይ የሙያ ባልደረባቸውን ሲያውቋቸው ምን አይነት ሰው እንደሆኑ ጠየኳቸው። ዶክተር ፍቅሩ ተግባቢ፣ ሂውመር ያላቸው ጥሩ ሰው ናቸው በጣም። የሰማችኋቸው ወገኖች ሐሳቦችና ጥያቄዎች እንዲሁም የግል ሆስፒታሎች ማኅበርን ደብዳቤ ጉዳይ ይዤ ወደ ኢፌዴሪ የሥነ ምግባርና ጸረ ሙስና ኮሚሽን ደወልኩና ኮሚሽነሩን አቶ አሊ ሱሌማንን አገኘኋቸው። ኮሚሽነሩ የተባለውን የግል ሆስፒታሎች ማኅበር ደብዳቤ አለማየታቸውን ወይም እንዳልደረሳቸው ነግረውኛል። ከዚያ በተረፈ ግን በሕግ በተያዘ ጉዳይ ላይ ለመናገር ወይም አስተያየት ለመስጠት እንደማይችሉ ገልጸውልኛል። አልተለመደምም ብለውኛል። ኮሚሽነር አሊ ሱሌማን ይህንን መልስ የሰጡኝ ጨዋነትና ትህትናን በተላበሰ መንፈስና አነጋገር ነው። ዶክተር ፍቅሩ ሲያከናውኗቸው የነበሩ የሕክምናና የቀዶ ሕክምና አይነቶች ተጠቃሚ የሆኑ ሕሙማን መቼም ክትትል ያስፈልጋቸዋል። ምክርና መድኃኒትም ሊያስፈልጋቸው ይችላል። ምን ሆነው ይሆን? ፕሮፌሰር ዊክላንድ ላርስ አውቃለሁ የሚሉትን አጫውተውኛል። የአዲስ የልብ ህክምና ሆስፒታል ዶክተሮች ለህሙማኑ ድጋፍና ክትትል ለማድረግ የሚቻላቸውን ሁሉ እያደረጉ ነው። ከነዚህ ህሙማን አንዳንዶቹ መድኃኒት ላይ ናቸው። ለመኖር ብዙ የሚያስፈልጓቸው መድኃኒቶችና የክትትል አይነቶች ናቸው ከለበለዚያ አደገኛ ሁኔታ ላይ ሊወድቁ ይችላሉ። ላርስ እንዳሉት ዶክተር አኔካስ ማርስም የሆስፒታሉን ወሬ እንደሚሰሙ፣ ስራውን በቅርብ እንደሚከታተሉ ነግረውኛል። ሐኪሞቹ በየሙያቸው የልብ ሕክምና እየሰጡ መሆናቸውንም ገልጸውልኛል። ሆኖም ግን ደረት ተከፍቶ የሚደረግ የልብ ቀዶ ሕክምና አገልግሎት ዶክተር ፍቅሩ ከታሰሩ ወዲህ በሆስፒታሉ ተሰጥቶ አያውቅም። ሆስፒታሉ ዕለታዊ ተግባሩም በጥሩ ሁኔታ እያከናወነ ቢሆንም ከበድ የሚሉትንና የተወሳሰቡትን ጥልቀት ያለው እውቀትና ልምድ የሚጠይቁትን የቀዶ ህክምና ስራዎችን ለማከናወን እና አስፈላጊ የሆኑ መሳሪያዎችን ከውጭ ለማስገባት ትልቅ ችግር አጋጥሞታል ያሉት፣ ባለሙያዎች ግን ማድረግ የሚችሉትን ሁሉ እያደረጉ ነው። ዶክተር ፍቅሩ ማሩ ትውልዳቸው ኢትዮጵያ የሆነ ሆስፒታላቸውንም ኢትዮጵያ ውስጥ የከፈቱና ሙያቸውንም እዚያው ለማዋል የወሰኑ ሰው ናቸው። በዜግነታቸው ግን ስዊድናዊ ናቸውና የስዊድን መንግሥትም ሐሳቡንና ጭንቀቱን ከኢትዮጵያ ከፍተኛ ባለሥልጣናት ጋር ከመጋራት አልቦዘንም። የስዊድን ጠቅላይ ሚኒስትር ስቴፋን ሎቨንም ባለፈው ዓመት በአፍሪካ ሕብረት ጉባኤ ጊዜ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ከውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ጋር ተገናኝተው ሲወያዩ የዶክተር ፍቅሩ ማሩንም ጉዳይ አንስተው መክረው እንደነበር የስዊድን መገናኛ ብዙሃን ዘግበዋል። የስዊድን መንግሥት በበቂ ሁኔታ እየጣረ አይደለም የሚሉ ወገኖች ግን አሁንም መንግሥታቸውን እየጎተጎቱ ነው። ለምን ፕሮፌሰር ላርስን ጠይቄያቸዋለሁ። የስዊድን መንግስት የፍርዱ ሂደት ላይ ድጋፍ እንዲሰጣቸው የታሰሩበት እየሄዱ እንዲጠይቋቸው ለማድረግ በጥረት ላይ እንገኛለን። የኢትዮጵያን መንግስትም እንዲያናግሩ እየገፋፋናቸው ነው። ኢትዮጵያና ስዊድን በብዙ ነገር ይገናኛሉ። የዚህ የአዲስ የልብ ሕክምና ሆስፒታል ትልቁ ረጂ እኮ የስዊድን መንግሥት ነው። ፕሮፌሰር ዊክላንድ ላርስ ዛሬ ስለሚሰማቸው ሁኔታ እንዲህ አሉ። አዎ በጣም አስቸጋሪ ሁኔታ ነው። ለቤተሰቡም ለሁሉም የሚረብሽ ሁኔታ ነው። ከሁሉም በላይ ግን የእርሳቸውን ክህሎትና ያንን ሁሉ እውቀት ለሚሹ ኢትዮጵያውያንም በጣም የሚረብሽ ሁኔታ ነው። ፕሮፌሰር ዊክላንድ ላርስን፣ ዶክተር አኒካስ ማርስን፣ ጠበቃውን አቶ አበበሸቱን የአዲስ የልብ ሕክምና ሆስፒታልን ምክትል ዳይሬክተር አቶ ሙላቱ ሲሳይን፣ የግል ሆስፒታሎች ማኅበር ፕሬዚደንቱን ዶክተር ሲሳይ ማሩን የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽነሩን አቶ አሊ ሱሌይማንን ከልብ አመሰግናለሁ። ሙሉውን ዘገባ ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ያገኛሉ። ለአሜሪካ ድምፅ ሶሎሞን አባተ ነኝ ዋሽንግተን አመሰግናለሁ ሰሎሞን አባተ። ውድ አድማጮች ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ፕሮግራም እስከ አራት ሰዓት ድረስ ይቀጥላል። ነገ እሁድ መስታወት ፕሮግራም ተረኛ መሆኑን ላስታውሳችሁና በየሳምንቱ ቅዳሜ የሙዚቃ ቃና አድማጮች በናፍቆት ለሚጠብቁት ለደሳለኝ መኮንን መስመሩን ልልቀቅለት። መልካም ምሽት፣ ቆንጅት። እንኳን ደህና መጣሽ ከረፍት። በጣም አመሰግናለሁ የአየር መስመሩን ስለለቀቅሽልኝ። በቀጥታ ወደ ሙዚቃችን ነው የምንገባው። ታዲያ በቅድሚያ The middle son of a farmer and a small town southern man. Like his daddy's daddy before him, brought up working on the land. Fell in love with a small town woman and they married up and settled down. Natural way of life if you're lucky for a small town southern man. First there came four pretty daughters For this small town southern man Then a few years later Came another boy He wasn't planned Seven people living All together in a house Built with his own hands Little words but love And understanding From a small town southern man And he Bowed his head to Jesus, and he stood for Uncle Sam, and he only loved one woman. He was always proud of what he had. He said his greatest contribution is the ones he leave Hands told the story for the small town southern man. He gave it all to keep it all together and keep his family on his land. Like his daddy, years wore out his body, made it hard just to walk stand. You can break the back, but you can't break the spirit of a small-town southern man. Said to Jesus and he stood for Uncle Sam And he only loved one woman He was always proud of what he had He said his greatest contribution Is the ones he'll leave behind Raised on the ways and gentle kindness Of a small town southern man Came calling for this small town southern man. He said, It's alright, cause I see angels and they got me by the hand. Don't you cry and don't you worry, I'm blessed and I know I am. Cause God has a place in heaven for a small town southern man. And he his head to Jesus and he stood for Uncle Sam, and he only loved one woman who was always proud of what he had. He said his greatest contribution is the ones he'll leave behind. Raised on the ways and gentle kindness of a small town, Southern Man. Raised on the ways and gentle kindness of a small town southern man. ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች እንደምንሰነበታችሁ የክብር ሰላምታዬ በያላችሁበት ድረሳችሁ። የምሽት ፕሮግራማችንን የጀመርነው ስሞል ታውን ሳውዘርማን በተሰኘው የአለን ጃክሰን የሀገረሰብ ዜማ ነው። አለን ጃክሰን ዛሬ 57ኛ ዓመት ልደቱን ያከብራል። ከዚሁ ታዋቂ ድምፃዊ ምርጥ ዜማዎች መካከል አንድ ሁለቱን ወደ በኋላ አደግማችኋለሁ። በቅድሚያ ግን እለቱን ለማስታወስ ለታይ ቅዳሜ ጥቅምት 6 2008 ሲሆን በኢትዮጵያ አቆጣጠር፣ በአውሮፓውያኑ አቆጣጠር ደግሞ ጥቅምት 17 2015 ላይ እንገኛለን። በነገራችን ላይ በዛሬው ቀን የዋሽንግተን ዲሲ የአየር ጸባይ ቀስቀዝ ይላል። እንደውም ካለፉ ስድስት ወራት በኋላ ለመጀመሪያ ጊዜ ቀስቀዝ ያለ የአየር ጸባይ በዋሽንግተን ዲሲ ሽው ያለባት ዛሬ ነው ይሉናል የአየር ተንባዮቹ። እንደ ኤሮፓያን አቆጣጠር የዛሬቷ ቀን በታሪክ አስመዝግባ ካሳለፈቻቸው ዋና ዋና ቤት ክንውኖች መካከል ጥቂቶቹን ብንመለከት ከዛሬ 200 ዓመት በፊት በ814 በለንደን በደረሰ የቢራ ጎርፍ አደጋ ስምንት ሰዎች ሕይወታቸውን አጥተዋል። በለንደን ትልቅ የቢራ መጥመቂያ ይፈነዳል። ከ323 ሺህ በላይ ጋለን የሚሆን የተጠመቀ ቢራ የለንደንን መንገድ በጎርፍ ያጥለቀልቃል። በጎርፍ አደጋ የስምንት ሰዎች ሕይወት አልፏል። ታዋቂው ሳይንቲስት አልበርት አንስታይን የትውልድ ሀገሩን ናዚ ጀርመኒን ለቆ ወደ ዩናይት ስቴትስ የተሰደደው በ1933 በዛሬቷ ቀን ነው። በ1966 ደግሞ ቦትስዋናና ሌሴቶ የተባበሩ መንግስታት አባል ሆኑ። በ1970 በዛሬቷ ቀን ነበር አንዋር ሳዳት የግብጽ ፕሬዚዳንት በመሆን ቃለ መሐላ የፈጸሙት። በ1979 ደግሞ ማዘር ተሬሳ የኖቤል ሰላም ተሸላሚ ሆኑ። እንግዲህ የዛሬቷ ቀን በታሪኳ ክናውና ካስመዘገበቻቸው አበይት ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ ታዋቂ ሰዎች መካከል አንድ ሶስት ሙዚቀኞች ይገኙበታል ታዋቂው የሀገረሰብ ዜማ ተጫዋች አለን ጃክሰን 57 ዓመቱ፣ የሬጌው ንጉስ የቦብ ማርሊ ልጅ ዚጊ ማርሊ 47 ዓመቱ፣ ታዋቂው የራፕ አቀንቃኝ ኤመኔም 43 ዓመቱ። የዛሬቷን ቀን ከነዚህ ታዋቂ ሙዚቀኞች ጋር ተጋርታችሁ ልደታቸውን የምታከብሩ የሙዚቃ ቀን አድማጮች ካላችሁ መልካም ልደት እየተመኘው የሶስቱንም ታዋቂ ድምፃውያን ዜማ እጋብዛቸዋለሁ። ቀጥለን የምናደምጠው የአለን ጃክሰንን የሀገረሰብ ዜማ ይሆናል። የዜማው ርዕስ ጂም ኤን ጃክ ኤንድ ሃንክ የተሰኘ ነው። There you were standing by the screen door slamming Rather clear what's taking place You were holding on to Louie He was packed and he was heavy That plastic handle just about to break Well then you picked up Chloe She knew y'all were going She started barking like a tank well, I was shocked and I was joking But I would not be lonely I got Jim and Jack and Hank Take your string bikinis, your apple martinis, take what's left there in the bank. Take your flat iron and your curlers, your sparkling water, and that damn perfume I never liked. Take your black Mercedes, all that stuff for ladies. To me, you're just a total blank. Go on. That little dog right in your lap. I became a little sad and called up my old dad. He said, son, you just woke me from my nap. I told him you had left me. He said, son, now don't you hate me. You know exactly what I think. You know you're better off. You can fish and you can golf. You still got Jim and Jack and Hank. Take your string bikinis, your apple martinis, take what's left there in the bank. Take your flat iron and your curlers, your sparkling water and that damn perfume I never liked. Take your black Mercedes, all that stuff for ladies. To me you're just a toad. truck you couldn't crank. Now I started feeling empty, then again it hit me. I've got Jim and Jack and Hank. Take a string of bikinis, your apple martinis, take what's left there in the bank. Take your flat iron and your curlers, your sparkling water and that damn perfume I never liked. Take your black Mercedes, all that stuff. GO ON AND LEAVE ME BABY I DON'T NEED YOU I GOT JIM AND JACK AND HANK YEAH NOW GO ON AND LEAVE ME BABY I DON'T NEED YOU I GOT JIM AND JACK AND HANK oh, THAT'S RIGHT YOU GO AHEAD I'LL BE A-OKAY BECAUSE I GOT JOSE CAPTAIN MORGAN not to mention call old George and Tammy and Loretta, Merle, Willie Nelson, big John Cash. How about old Jimmy Buffett? Bring him in there. That sun shining. Lord straight old friend. Can't forget Hank Jr. and all his rowdy friends. I'm going to clean out the whole in thing. Yeah. ኦያ በዛሬቷ ቀን 57ኛ ዓመት ልደቱን የሚያከብረውን የአለን ጃክሰንን ጂም ኤን ጃክ ኤን ሃንክ የተሰኘውን የሀገረሰብ ዜማ ነበር ያድመጥ ነው። በጆርጂያ ግዛት የተወለደው የ57 ዓመቱ አለን ጃክሰን ወደ 16 የሚሆኑ የስቱዲዮ አልበሞችን ያወጣ ሲሆን ከ50 በላይ የሚሆኑ ነጠላ ዜማዎችን በቢልቦርድ ሰንጠረዥ ላይ በበላይነት ተመዝግበውለታል። ከ80 ሚሊየን በላይ የአልበም ቅጅም ይሸጧል። የሁለት ጊዜ የግራሚ አሸናፊ፣ 16 ጊዜ ደግሞ የካንትሪ ዜማ ሽልማት አግኝተዋል። እስቲ በመቀጠል ከዚሁ Little man. I remember walking round the Court Square sidewalks, looking in windows things I couldn't want. There's Johnson's Hardware and Morgan's Jewelry and the holy King. Carry, they were the little man The little man I go back now and the stores are empty Except an old Coke sign dated 1950 Boarded up like they never existed or Renovated and called Historic Distance There goes the little man there goes the little man. Now the court square's just a set of streets that people go around, but they seldom think about the little man that built this town before the big money shut him down and killed the little man. Oh, the little man. Pumped your gas and he clean your glass. One cold rainy night he fixed your flat. A new store came where you do it yourself. you buy a lot of tickets and the food off the shelf. Forget the little man. Forget about that little man. And he hung on there for a few more years. He couldn't sell Slurpees. They wouldn't sell beer. Now the bank rents a station to a man down the road and they sell velvet velvets. Second hand clothes there goes the little man. There goes another little man. Now the court squares just a set of streets. And people go around, but they seldom think about the little man. For the big money shut him down and killed the little man. All oh, the little men. In a concrete strip, you can buy the whole world in just one trip. And save a penny cause it's jumbo size. And they don't even realize they're killing the little man. Oh, the little man. And now the court square's just a set of streets. And people go around, but they seldom think. About the little man that built this town before the big money shut him down and killed the little man. Oh, the little man. It wasn't long ago when I was a child, an old black man came with his mule and his plow. He broke the ground where we grew our garden back before. All forgotten about the little man, the little man. Long live the little man. God bless the little man. በዛሬ የተዋቀን 57ተኛ ዓመት የልደት ቀን ሆን የሚያከብረውን የአለን ጃክሰንን ሌትል ማን የተሰኘውን ዜማ ነበር ያደመጥ ነው። ሌሎችም አንድ ሁለት ታዋቂ ድምፀያ ልደታቸውን ያከብራሉ። ወደ እነሱ ዜማ ከመተላለፌ በፊት ግን አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምፅ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮን ነኝ። አስተያየቶቻችሁ ሀይል ላይሁን ጻፉልን፣ ደውሉልን። የስልክ ቁጥራችን 202209 ሲሆን ለአማርኛው ክፍል መልክስት ተው የውስጥ ቁጥራችን አስራ አራት መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳትካም ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳትካም ካም ብላችሁ በሁለቱም ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ውስጥ አድራሻችን እንደገና ድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ እንደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። በዛሬቷ ቀን ተወልዶ ልደቱን የሚያከብረው ሌላው ድምፃዊ ደግሞ ታዋቂው የሬጌ የዜማ ተጫዋች ዚጊ ማርሊ ነው። ከዚጊ ምርጥ ዜማዎች መካከል ላቭ ኢዝ ማይ ሪሊጅን የተሰኘውን ዜማውን እንኸው Yeah. Searching now, I found out what this life is worth. Yeah. Not in the books did I find, but by searching my mind. All we need is love. እርግጥ ነው የሚያስፈልገን ፍቅር ብቻ ነው። በዛሬቷ ቀን ተወልዶ አርባ ሰባተኛ ዓመት ልደቱን የሚያከብረውን የዚጊ ማርሊን ላቭ ኢዝ ማይ ሪሊጅን የተሰኘውን ዜማውን ነበር ያደመጥነው። በኪንግስተን ጃማይካ የተወለደው ዚጊ ማርሊ ልክ እንደ አባቱ በሬጌ ዜማ የተደነቀ ድምፃዊ ነው። ወደ 12 የሚጠጉ የስቱዲዮ አልበሞችን አውጥቷል። ቀደም ብለን ያደመጥነው ላቭ ኢዝ ማይ ሪሊጅን እንደ አውሮፓውያን አቆጣጠር በ2006 የወጣው አልበሙ መጠሪያ ስም ነው። በዚህ አልበሙ የአመቱን ምርጥ የሬጌ አልበም በመባል ግራሚ አሸንፎበታል። በዛሬቷ ቀን ልደቱን የሚያከብር ሌላ ታዋቂ የሙዚቃ ሰው የራፕ አቀንቃኙ ኤምንኤም ነው። ኤምንኤም 43 ዓመቱ ዛሬ። ቀጥለን የምናደምጥለት ዜማ ናውት አፍሬድ የተሰኘ ነው። To get to this one. Now, some of you might still be in that place. If you're trying to get out, just follow me. I'll get you. You can try and read my lyrics off of this paper before I lay them. But you won't take this thing out these words before I say them. Cause ain't no way I'm gonna let you stop me from causing man. When I say I'm gonna do something, I do it. I don't give a damn what you think. I'm doing this for me. The world feed it beans is gassed up. Everything's stopping me. I'ma be what I set out to be, without a doubt, undoubtedly And all those who look down on me, I'm tearing down your balcony Knowing fans are bust, don't try to ask him why, or how can he From infinite down to the last relapse, I will be still And whether he's on salary, paid hourly Until he bows out of he just bows out of him Whichever comes first, for better or worse, he's married to the game Around, you're getting capped into the fans i'll never let you ኖት አፍሬድ የተሰኘውን የኤምንኤምን ዜማ ነበር ያደመጥነው። በዛሬይቷ ቀን 43 ተኛ ዓመት የልደት ቀኑን ያከብራል ኤምንኤም። እስካሁን ድረስ ስምንት የስቱዲዮ አልበሞችን አውጥቶ ከ172 ሚሊየን በላይ የአልበም ቅጂ በመሸጥ በአልበም ሽያጭ ቅድሚያ ከያዙት ጥቂት ሰዎች መካከል አንደኛው ሆኗል። ያወጣቸው አብዛኞቹ አልበሞች በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። የ15 ጊዜም የግራሚ አሸናፊ ሆኗል። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁኝ ስለቆያችሁ እያመሰገንኩ ሎዝ ዮርሰልፍ በተሰኘ በኤምኔም ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ንሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። Shot or one opportunity to seize everything you ever wanted in one moment, but you capture it let it slip yo his palms are sweaty knees weak arms are heavy there's vomit on his sweater already mom's spaghetti he's nervous but on the surface he looks calm and ready to drop bombs but he keeps on forgetting what he wrote down the whole crowd goes so loud he opens his mouth but the words won't come out he's choking how everybody's choking now the clock's run out so stagnant he knows when he goes back to this mobile home that's when it's back to the lab again yo this old rhapsody better go capture this moment and hope it ለማጠቃለያ ዜናዎቹ፣ ሄኖክ ሰማግዜር ነኝ። ወደ አውሮፓ የሚፈልሱና የሚሰደዱ ሰዎች ጉዳይ የጋራ ትብብር ያስፈልገዋል ሲሉ የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንጊሙን ገለጹ። ሚስተር ባን በዛሬው ዕለት በሮም ኢጣሊያ በሚገኘው ሴንት ኤጂዲዮ ጣቢያ ከስደተኞቹና ከሕጻናት ልጆቻቸው ጋር ከተወያዩ በኋላ የስደተኞቹን ሁኔታ አስመልክቶ የዓለም መሪዎች የሚወስዷቸው ውሳኔዎች ርኅራሄ የተሞላባቸው እንዲሆኑ ጠይቀዋል። በምዕራብ አፍሪካ የእስልምና አማጺው ቡድን ቦኮ ሃራም ጋር የተያዘውን ጦርነት የሚያግዙ የዩናይትድ ስቴትስ ወታደሮች ወደ ካሜሩን ማምራታቸው ተገለጸ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁን ከማገኘታቸው አስቀድሞ በፍልስጤማውያንና በእስራኤላውያኑ መካከል ግጭቱ ተባብሷል። በሌላ ዜና በሚላን ኤክስፖ የምግብ ዋስትና ጉባኤ ላይ በዛሬው ዕለት የተካፈሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የከባቢ አየር ለውጥ በርካታ ሰዎችን ለምግብ እጥረትና ችግር ዳርጓል ሲሉ የሁኔታውን አሳሳቢነት ገልጸዋል። ኢራን በቅርቡ የሞከረችው የረጅም ርቀት ተምዘግዛጊ ሚስል የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትን ውሳኔ አይጥስም ስትል አስታወቀች። ክቡራትና ክቡራን አድማጮች የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም የዛሬውን እዚህ ላይ ፈጸመ። ደህናደሩ የምላችሁ ቆንጅ ይታየ ነኝ።